የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ዓመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም የሚለውን በዝርዝር መገምገም መጀመሩን በመጥቀስ ማምሻውን መግለጫ አውጥቷል። ኢህአዴግ በቆየ ባህሉ መሰረት የአቤታዊ ዲሞክራሲ ፕሮግራሙን ተግባራዊ ለማድረግ በሚያካሄደው የትግል ሂደት የሚያጋጥሙትን ጉድለቶች ሰፊ ጊዜ ሰጥቶ በጥልቀት ይገመግማል ይላል መግለጫው። ግምገማውን መሰረት በማድረግም ራሱን በራሱ እንደሚያርም ይገልጻል። ኢህአዴግ ስራ አስፈጻሚ ኮሚቴ የቀድሞ አባላትና ተተኩ ነባር ታጋዮችን በማካተት ከታህሳስ 3 ቀን 2010 ዓ.ም ጀምሮ ግምገማ በማካሄድ ላይ እንደሚገኝ ገልጿል። ዛሬ አመሻሹ ላይ ስራ አስፈጻሚ ኮሚቴው ባወጣው መግለጫ ኢህአዴግ የህብረተሰቡን ለውጥ የሚመራ ድርጅት እንደመሆኑ አስተማማኝ የለውጥ መሪ የሚሆነውም ራሱን እየለወጠ መሆኑን ያምናል ብለዋል። መግለጫው በመቀጠልም እስካሁን በተደረጉት ግምገማዎች የሀገሪቱን ችግሮች አይነተኛ ባህሪዎችና ዋነኛ መንስኤዎች አስመልክቶ ዝርዝር ውይይት አድርጎ በአመራሩ ዘንድ ከመቼውም ጊዜ በላቀ አኳኋን የአስተሳሰብ አንድነት መፈጠር መቻሉንም መግለጫው አውስተዋል። የኢህአዴግ ሥራ አስፈጻሚ ኮሚቴ በአሁኑ ሰዓት ሀገሪቱ ፈጣኑ የኢኮኖሚ እድገት በፈጠረው ተስፋና የተከመሩ ፖለቲካዊ ችግሮች ደቅነውታል ባለው ስጋት ሀገሪቱ አጣብቂኝ ውስጥ እንደገባችም ይኸው መግለጫ ይናገራል። ስራ አስፈጻሚ ኮሚቴው ግምገማውን ለሀገሪቱ ሕዝቦች ጥያቄ በተሟላ መልኩ መመለስና ለፌዴራል ስርዓቱ በአስተማማኝ ሁኔታ መጠበቅ የተመቻቹ ሁኔታዎችን በመፍጠር በድል እንደሚጠናቀቅ መግለጫው ተስፋ ሰጥቷል። ሂደቱንም ለመላው የሀገሪቱ ህዝቦች በተከታታይ ይፋ እንደሚያደርግ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ